ትላንት ማክሰኞ በዩናይትድ ስቴትስ የህግ መወሰኛው ምክር ቤት ፊት የቀረቡት የተመራጩ ፕሬዚዳንት ዶናልድ ትራምፕ እጩ የመከላከያ ሚኒስትር ፒት ሄክሰት የሴኔቱ ወታደራዊ አገልግሎት ኮሚቴ አባላት ከሆኑ ዲሞክራት አባላት የበረታ ሙግት ገጥሟቸዋል። የአሜሪካ ድምፅ የመከላከያ ሚኒስቴር ዘጋቢ ካርላ ባብ ተከታዩን ዘገባ አጠናቅራለች። ቆንጅት ታየ እንደሚከተለው ታቀርበዋለች። በጦር ሜዳ የተዋጉ አርበኛና የቴሌቪዥን ዝግጅት አቅራቢም የነበሩት ፒት ያልተለመደ ስለሆነው ስለታጩበት የዩናይትድ ስቴትስ የመከላከያ ሚኒስትርነት ጉዳይ እንዲህ ሲሉ ነበር ያስረዱት። ቦታው ላይ ለነበረ ሰው አመራሩን መስጠት የሚያስፈልግበት ጊዜ ነው። ለለውጥ የሚሰራ በኩባንያዎችም ውስጥ ይሁን በተወሰኑ ፕሮግራሞች ወይም ፈቃድ ባላቸው መግለጫዎች የሚያስጠብቀው የራሱ ጥቅም የሌለው ሰው ማለት ነው እኔ የምቆምለት ልዩ ጥቅም በጦርነት ውስጥ የተሰማሩ ተዋጊዎች ጥቅም ብቻ ነው። ከአሁን ቀደም የቀረቡ የመከላከያ ሚኒስትር እጩዎች ከሁለቱም ፓርቲዎች በኩል በሰፊው ድጋፍ ተችሯቸዋል። የፒት ሄክሴት ግን እንደዚህ አይደለም። በህግ መወሰኛው ምክር ቤት የጦር ኃይል አገልግሎት ኮሚቴ አንጋፋ አባል የሆኑት ዲሞክራቱ ሴኔተር ጃክ ሪድ እንዲህ አሉ። ከእርስዎ በፊት የነበሩትንም ሁሉንም ደግፌ ድምፄን ሰጥቻቸዋለሁ፣ በመጀመሪያው የትራምፕ አስተዳደር የነበሩትንም ጭምር። እንዳለመታደል ሆኖ እርስዎ ግን የመከላከያ ሚኒስትር ለመሆን የሚያበቃው ባህሪውም እርጋታውም ብቃቱም ይጎድሎታል። በሌላ በኩል ሄክሰት ፔንተገን በብዝሃነት በእኩልነትና በአሳታፊነት ላይ በማትኮሩ የጦር ኃይሉን ጥንካሬ አዳክሞታል ከሚሉ ሪፐብሊካን አባላት በኩል አድናቆት አግኝተዋል። ሪፐብሊካኑ የምክር ቤት አባል ማይክል ዋትስ አይ ሀብ ኖ ዶው ፔንታገንን ወደ ዋና ተልዕኮውን እንደሚመልሱት ምንም ጥርጥር የለኝም። እርሱም ለማውደም ዝግጁ ሆኖ መገኘት ነው። ጠላቶቻችን የሚፈሩት ያን ጠንካራ ቁመናችንን ነው። ያ የተዋጊነት ቁመናም ነው ሰላምን የሚያስጠብቀው። ዲሞክራቶች በበኩላቸው ምግባረ ብልሹነትና ወሲባዊ ጥቃት በመፈጸም የቀረበባቸውን ውንጀላዎችና እና በአስተዳደር ተመክሮ ረገድ ያላቸውን እጥረት በማንሳት ጥያቄ አቅርበውላቸዋል። ሴኔተር ጌሪ ፒተርስ በዓለም ላይ ካሉት እጅግ ውስብስብና ግዙፍ ተቋማት መካከል አንዱ የሆነው ተቋም ዋና የሥራ አስፈጻሚ አድርገን ልንቀጥሮት ነው። የዲሬክተሮች ቦርዱ እኛ ነን። አንድ ሰው የግዙፍ ኮርፖሬሽን የዲሬክተሮች ቦርድ ጋር ቀርበው እንደምታውቁት ከአሁን ቀደም የአንድ መቶ ሰዎች አለቃ ሆኜ ሰርቻ አውቃለሁ ቢል የትልቅ ኩባንያ የስርዓት ፈጻሚ አድርጎ የሚቀጥረው አንድም የዲሬክተሮች ቦርድ ይኖር እንደሆን አላውቅም። የቻይናን የወራሪነት ባህሪ መታገል አንዱ የመከላከያ ሚኒስቴር ዋና ትኩረት እንደሆነ እጩ ፒት ሄክሴት እንዲህ ሲሉ አስረድተዋል ኮሚኒስቶቹ ቻይናውያን በኢንዶ ፓሲፊክ አካባቢ ወረራ እንዳያደርሱ ለመከላከል ከአጋሮቻችንና ቆዳጆቻችን ጋር ሆነን እንሰራለን። አሥር አባል ሀገራት ስላሉት የኢንዶ ፓሲፊክ ቀጣና ሀገሮች ማህበር አሲያን ጉዳይ በቀረበላቸው ጥያቄ ግን አንዱንም አባል ሀገር ለመጥራት ሳይችሉ ቀርተዋል። ዲሞክራቷ ሴኔተር ታሚ ደክወርት እንዲህ አሏቸው። ሚስተር ሄክሴት፣ እነሱ አንዳቸውም የኢንዶ ፓሲፊክ ቀጠና ወይም እስያን አገሮች አይደሉም። እርስዎ የጠሯቸው ሦስቱ ሀገሮች አንዳቸውም የኢስያን ቀጠና ውስጥ አይደሉም። ስለዚህ እንደዚህ ያሉ ድርድሮች ለማድረግ ሲዘጋጁ ቀደም ብለው ትንሽ የቤት ስራውን ሰርተው ቢዘጋጁ ብዬ አሳስቦታለሁ። ፒቴክሰት በቅርቡ ሴቶችን በውጊያ ማሳተፍን በመቃወም ስላወጧቸው ጽሁፎች እና ስለሰጧቸው አስተያየቶች ዲሞክራቶችና ሪፐብሊካን የምክር ቤት አባላት በጥያቄ ወጥረው ይዘዋቸው ነበር። ከልቤ ነው የምናገረው። ሴቶች ውጊያ ውስጥ መግባት የለባቸውም። የበለጠ ውጤታማም አላደረገንም፣ የበለጠ አውዳሚም አላደረገንም። እንዲያውም ውጊያውን የበለጠ ውስብስብ ነው የሚያደርገው። ሪፐብሊካኗ ሴኔተር ጃኒ ኤርንስት የሚከተለውን ጥያቄ አቅርበውላቸዋል። የመከላከያ ሚኒስትር ቢሆኑ ሴቶች በውጊያ ለመሳተፍ እድል ማግኘታቸው እንዲቀጥል ይደግፋሉ? ፒቴክሰት ሲመልሱ አሁን መስፈርቶቹ ከፍተኛ መሆናቸው እስከቀጠለ ድረስ ሴቶች በምድር ውጊያው መሳተፍ ይችላሉ። ፔንታገን ለቪኦኤ በጽሁፍ በላከው ቃል የወታደራዊ አገልግሎት ብቁነት መስፈርቶቹ፣ በተለይም ጾታ ሳይለይ ለውጊያና ለልዩ ስምሪቶች የሚመደቡ ሰዎች ብቃት ያላቸው ብቻ መሆናቸውን ለማረጋገጥ የሚውሉት ጥብቅ የሆኑ መመዘኛዎች ዝቅ አልተደረጉም፣ ብሏል። ዲሞክራቷ ሴኔተር ኤሊዛቤት ዋረን ሄክሴት እጩነታቸው እንዲጸድቅላቸው በቂ የሆነ ድምፅ ለማግኘት በሚል በፊት የነበራቸውን አቋማቸውን መቀየራቸው አሳሳቢ ሆኖ እንዳገኙት ተናግረዋል። ጦር ሰራዊት ውስጥ ብዙ ሴቶች በአሁኑ ወቅት ምን ሊያስቡ እንደሚችሉ ይረዱታል ብዬ ተስፋ አድርጋለሁ። ለረጅም ጊዜ ይዘውት የኖሩትንና አጠንክረው የሚያቀነቅኑትን አቋሙን እንዲህ በሰላሳ ሁለት ቀን ውስጥ ፈጥነው መለወጥ ከቻሉ ሹመቶ ከጸደቀሉት በኋላ በሰላሳ ሁለት ቀን ውስጥ በፊት እቅጩን ነው የምናገረው፣ ሴቶች ውጊያ ውስጥ መግባት የለባቸውም ወዳለው ሰውዬ ቢመለሱስ ሊሉ ይችላሉ። ሄክሴት ሹመታቸው ይጸድቅላቸው ዘንድ የአብላጫዎቹን የሴኔቱን አባላት ድምፅ ማግኘት ይኖርባቸዋል። ከአንድ መቶ የህግ መወሰኛ ምክር ቤት አባላት ውስጥ ሀምሳ ሶስቱ ሪፐብሊካኖች ናቸው። ይሁን እንጂ እያንዳንዱ ሴኔተር እጩነታቸውን ደግፎ ድምፅ ይስጣቸው ወይም ይቃወማቸው ከወዲሁ በግልጽ የሚታወቅ ነገር የለም።